አውሮፓና ጀርመን እንደ አውሮፓ አቆጣጠር በ2001 ዓ ም በኒውዮርክ የአሸባሪዎች ጥቃት ማግስት አሜሪካ ጥቃት ፈጽሟል የተባለውን አልቃይዳን ለማደን ጦሯን ወደ አፍጋኒስታን ስታዘምት የአውሮፓ ሀገሮች በተለይም በኔቶ የተሰባሰቡት ምዕራባውያን ዘመቻውን በሙሉ ልብ ነበር የተቀላቀሉት። የዘመቻው ዓላማና ትኩረት ከሦስት ሺህ በላይ ሰዎች የሞቱበትን የኒውዮርኩን ጥቃት የፈጸሙትን አሸባሪዎችና ድርጅታቸውን አልቃይዳን እንዲሁም ጥላ ክልላ ሆኗቸዋል ባሉት የአፍጋኒስታን የታሊባን መንግስት ላይ ያነጣጠረ ነው ተብሎም ነበር። ታሊባን ቀድሞ በሶቪየት ኅብረት ይደገፍ የነበረውን የአፍጋኒስታንን መንግስት ከታገሉት ሙጃሃዲኖች የወጣ ሲሆን የምዕራባውያንን አስተሳሰብና የአስተዳደር ዘይቤንም በመቃወም ይታወቃል። መመሪያ መርሁና ሪዮት አለሙ የእስልምና አስተምሮ መሆኑን በመግለጽም አገሪቱ በጥብቅ የሸሪያ ሕግ እንደምትተዳደርና ሕጉን በጠባቡ በመተርጎምም ዘመናዊ ትምህርትን አግዶ ሴቶችንም በአደባባይ አግሎ ነበር። ከእስላማዊ እምነትና አስተምሮ ጋር ይጋጫሉ ያላቸውን የሌሎችን ሃይማኖቶች ምልክቶችና ሐውልቶችንም ማፍረስ መጀመሩ ተስተውሎ የነበር ሲሆን በዚህም ታሊባን የተለየና የእስልምና እምነትንም ሊወክል የማይችል እንደሆነ በመግለጽ በርካታ የእምነቱ ተከታዮች ጭምር ተቃውሟቸውን ይገልጹ ነበር። በኒውዮርክ ከደረሰው ጥቃት በተጨማሪ ይህ ቡድን የሚወስዳቸው እርምጃዎች እና አስተምሮቶች ምዕራባውያኑን በአፍጋኒስታንና በታሊባን ላይ የከፈቱት ጦርነት ትክክለኛ ጦርነት መሆኑን ለማስረዳትና ለማሳመን ረድቷል። በዚህም ምክንያት አፍጋኒስታንና ታሊባን ከአልቃይዳና ከሌሎች አሸባሪዎች ጋር አንድ አይነት ተደርገው ተወስደው ቆይተዋል ወይንም እንዲመስሉ ተደርገዋል። በጦርነቱ ተገፍቶ ከዋና ከተማዋ ካቡል የራቀው ታሊባን ግን ባለፈው እሁድ ተመልሶ እስከሚመጣ ድረስ ላለፉት 20 ዓመታት ትግሉን በዱር በገደሉ ሲያካሂድ ነበር የቆየው። በረጅሙ ጦርነት የአልቃይዳውን መሪ ኡሳማ ቢላደንን ጨምሮ ብዙ የአሸባሪ ቡድን መሪዎችና አባላት የተገደሉ መሆኑ የታወቀ ሲሆን በአንዳንድ መረጃዎች እንደተጠቀሰውም እስካለፈው ዓመት መጨረሻ ድረስ 157,000 ሰዎች ሞተዋል 53 ሚሊዮን ሰዎች ተፈናቅለዋል ከአንድ ትሪሊዮን ዶላር በላይም ወጭ ሆኗል አሸባሪዎችን ለማደን ተብሎ የተጀመረው ጦርነት ወደ አገረ መንግሥት ግንባታ ፕሮጀክት አድጎም የአገሪቱን መንግሥት በመቀየርና የምዕራቡን ዴሞክራሲ በመለማመድም ሦስት መንግሥታት በምርጫ ወደ ሥልጣን እንዲመጡ አድርጎ ነበር የአገሪቱን የመከላከያ ሰራዊት ለማዘመን ለማዘመንና ለማጠናከርም ብዙ ገንዘብ እንደወጣ ነው የሚነገረው። በርካታ በሰብአዊ መብቶችና በተለይም በሴቶች መብቶች ላይ የሚሰሩ መንግሥታዊ ያልሆኑ ድርጅቶች እንደነበሩና በተወሰነ ደረጃም ውጤታማ እንደነበሩ ይነገራል። በአንጻሩ ባለፉት 20 ዓመታት ለአፍጋኒስታን ከወጣው ገንዘብ አብዛኛው በፖለቲከኞችና በውጭ ተቋራጭ ሸሪኮቻቸው እንደባከነ ነው የሚታወቀው። በ20 ዓመቱ የአሜሪካ መራሹ ጦር ቆይታና በዚህ ጊዜም የፈሰሰው ትሪሊዮን ዶላር አምሳ ከመቶ የሚሆነውን የአፍጋኒስታንን ህዝብ ኑሮ ከድህነት ወለል በታች ፈቀቅ አላደረገውም። የተመሠረተው መንግሥታዊ ሥርዓትና ተቋማቱም የአሜሪካው ጦር ገና ጨርሶ ሳይወጣ ከምበል ማለቱም የመንግሥት ግንባታው ሂደት መሠረታዊ ችግር የነበረበት መሆኑን የሚያረጋግጥ ነው። ዛሬ በካቡል አየር ማረፊያ እየተስተዋለ ያለውና በአውሮፕላን ተንጠልጥሎ ጭምር ከሀገር ለመውጣት የሚደረገውን ጥረት ላስተዋለ አሜሪካኖቹና አጋሮቻቸው ባለፉት ዓመታት በአፍጋኒስታን ቆይታቸው የሰሯቸውንና ያልሰሯቸውንም ጭምር ለመጠየቅ የሚያስገድድ ነው። አውሮፓውያኑ አሁን በአፍጋኒስታን ለተፈጠረው ቀውስና በአውሮፓም ሆነ በሌሎች ላይ ለተፈጠረው ስጋት አሜሪካንን ተጠያቂ ያደርጋሉ። የቀድሞው ፕሬዝዳንት ሚስተር ትራምፕ ይህን እርምጃ ቢወስዱ ብዙም ባላስደነቀ ነበር። ፕሬዚዳንት ባይደን ግን አሜሪካ ከዓለም አቀፉ ማህበረሰብ በተለይም ከወዳጆቹ አውሮፓውያን ጋር በቅርብና በመመካከር ትስራለች ባሉ ማግስት ይህን የተናጠል እርምጃ መውሰዳቸው ሁሉንም የአውሮፓ አገሮች ብሪታንያንም ሳይቀር ያስደመመና ቅሬታም የፈጠረ ሆኗል። አውሮፓውያን አሁን የተፈጠረውን ችግር ለማቃለልና ሊከሰት የሚችለውን ተግዳሮት ለመቋቋም ከወዳ ወዲህ በመሯሯጥ ላይ ናቸው። መገናኛ ብዙሃንም ጭምር እንዴትና በምን ምክንያት ይህን ያህል ገንዘብ ወጥቶና መስዋዕትነት ተከፍሎ አፍጋኒስታን ሊፈርስ ታሊባንም ሊመለስ ቻለ በማለት ይጠይቃሉ፣ ይከራከራሉ። የአሜሪካንን ወዳጅነት አስተማማኝነትም መጠየቅ ይዘዋል። ጆ ባይደን ፈጥነው የትራምፕን አሜሪካ ትቅደም ፖሊሲ አራማጅ ሆነዋል። በማለትም አውሮፓ ከአሜሪካ ጋር ያላትን ልዩ ግንኙነት እንደገና መመርመር እንዳለባት ብዙዎች እያሳሰቡ ነው። ባለፈው ሳምንት ማክሰኞ በአስቸኳይ ለዚህ ጉዳይ ተሰብስበው የነበሩት የህብረቱ የውጭ ጉዳይ ሚኒስትሮችም የአፍጋኒስታኑን ቀውስ ምክንያቶችን በመመርመርና ተዛማጅ ችግሮችንም በመዘርዘር የተወያዩና የመፍትሔ ሀሳቦችንም ያስቀመጡ መሆኑ ተገልጿል። የህብረቱ የውጭ ጉዳይ ኃላፊና የስብሰባው መሪ ሚስተር ጆሴፕ ቦሬል በአፍጋኒስታን አሁን ያለው ሁኔታ አሜሪካ መራሹ ወታደራዊ ዘመቻ ከታወጀ ከ20 ዓመት በኋላ የተከሰተ መሆኑን ጠቅሰው ሚኒስትሮቹ የዚህን የተራዘመ ዘመቻ ሂደትና ውጤት መገምገማቸውን ገልጸዋል። የዘመቻው ኢላማ መጀመሪያ የኖርኩን ጥቃት በፈጸሙት አሸባሪዎች ላይ ቢሆንም ቆይቶ ግን ወደ አገረ መንግሥት ግንባታም እንደተሸጋገረና በሂደቱም የመጀመሪያው ሲሳካ፣ ሁለተኛው ግን ያልተሳካ መሆኑን ገልጸዋል። we can say that the first part of the mission succeeded እንደ የመጀመሪያው የዘመቻው ተልእኮ ሲሳካ ሁለተኛው ግን አልተሳካም። ሚኒስትሮቹ እንዳደረጉት ሁሉ መጠየቅ ያለብን ብዙ ወጭ የተደረገበት የሀገረ መንግስት ግንባታው ሂደት ያስገኘውን ውጤት ነው በማለት በእሳቸው እምነት የሀገረ መንግስት ግንባታ ከውስጥ የሚመነጭና በህዝቦች ተሳትፎና የአቅም ግንባታ እውን የሚሆን ነው ብለዋል። የአፍጋኒስታኑ ሂደት ያልተሳካው ከውጭ የተጫነና ህዝቡንም ያላሳተፈ መሆኑን በመጠቆም ጭምር ሚስተር ቦሬል የአፍጋኒስታኑ ቀውስና ያስከተለው ችግር ትምህርት የሚወሰድበት መሆኑን በመጥቀስ ስህተቶች የነበሩ መሆኑን አምነዋል። ስህተቶች የተሰሩ መሆኑን መቀበል አለብን። በተለይም ስለ አፍጋኒስታን ሰራዊት የነበረን ግምገማ ስህተት የነበረ መሆኑን መቀበል አለብን በማለት ብዙ ሚሊዮን ዶላር የወጣበት በአስር ሺዎች የሚቆጠር ሰራዊት ታሊባንን መቋቋም ሳይችል ወይም ለመዋጋት ፍላጎት ሳያሳይ ሲቀር ያልተገረመ አልነበረም ብለዋል። በአሁኑ ወቅት ህብረቱ ከታሊባን ጋር ግንኙነት እንደፈጠረና ሰብአዊ ቀውስ እንዳይፈጠርና አሸባሪዎች እንዳይመለሱ መነጋገር አስፈላጊ መሆኑንም አውስተው ታሊባን ጦርነቱን ያሸነፈ በመሆኑ መነጋገር ግዴታ ነው ብለዋልም። ሚኒስትሮቹ በስብሰባቸው ቀዳሚው ተግባር በፍጥነት የህብረቱን ዜጎችና ከእነሱ ጋር ሲሰሩ የነበሩትን አፍጋናውያን ወደ አውሮፓ ማምጣትና አፍጋን ስደተኞች ወደ አውሮፓ በብዛት እንዳይፈልሱ ማድረግ መሆኑን እንዳመኑበትና በዚህ በኩልም የሚቻለው ሁሉ እየተደረገ እንደሆነ ሚስተር ቦሬል አስታውቀዋል። የስፔን መንግስት ከአፍጋኒስታን በህብረቱ በኩል ወደ አውሮፓ እንዲመጡ ለሚደረጉ አፍጋናውያን ጊዜያዊ ማረፊያ ያዘጋጀ መሆኑ የታወቀ ሲሆን የህብረቱ ፕሬዝዳንት ሚስተር ሚሸል እና የኮሚሽኑ ፕሬዝዳንት ኡርሱላ ቮንደርላይንም ባለፈው ቅዳሜ በመቀበያ ጣቢያ ተገኝተው ስፔንን ላሳየችው ትብብር አመስግነዋል። ሌሎች አባል አገሮች የሚመጡ ስደተኞችን እንዲቀበሉም ጥሪ አድርገዋል። ወይዘሮ ቮንደርላይን ወደ አውሮፓ የሚመጡትን ብቻ ሳይሆን እዚያ የቀሩትንና የተፈናቀሉትንም የመርዳት የሞራል ግዴታ ያለባቸው መሆኑን በመግለጽ ህብረቱ በአሁኑ ወቅት በአፍጋኒስታንም ሆነ በጎረቤት ሀገሮች ተፈናቅለው ለሚገኙት መርጃ 57 ሚሊዮን ዩሮ የመደበ ሲሆን ተጨማሪ በጀት ለመመደብ ዝግጅት መኖሩንም ጠቅሰዋል። ኮሚሽነሯ ፈላሲያን ካለባቸው ስጋት በመነሳት በሰዎች አዘዋዋሪ ደላሎች እጅ እንዳይወድቁ ያላቸውን ስጋት በመግለጽም አባል አገሮች ልዩ ድጋፍ ማድረግ እንዳለባቸው አሳስበዋል። Above all, we need to prevent people from falling into the hands of smugglers and human traffickers. ከሁሉም በላይ ሰዎች በደላሎች እጅ እንዳይወድቁ መከላከልና መርዳት ይኖርብናል። ሰዎች ካለባቸው ችግርና ስጋት አንጻር በሰው አዘዋዋሪዎች እጅ ሊወድቁና ለአደጋ ሊጋለጡ ይችላሉ በማለት ወደ አገራቸው ሊመለሱ ለማይችሉት አፍጋናውያን አማራጭ ማዘጋጀት እንደሚያስፈልግ አስገንዝበዋል። የችግሩን አሳሳቢነት በመገንዘብም አሜሪካና ሌሎች የዓለም አቀፍ ኮሚኒቲ አባላት ሊሳተፉበት እንደሚገባ በማሳሰብ አጀንዳውን በተጠራው የጂ ሰባት አገሮች ስብሰባ የሚያነሱት መሆኑን ገልጸዋል። የወቅቱ ጅ7 ባለጸጋ አገሮች ሰብሳቢ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ለዛሬ የበይነ መረብ ስብሰባ መጥራታቸውንና ታሊባን የሰብአዊ መብቶችን የማያከብር ከሆነ ማዕቀብ ሊጣልበት እንደሚገባ የሚጠይቅ አጀንዳ ማስያዛቸውን አስታውቀዋል። ለአውሮፓ ተባባሪ አፍጋናውያንንና አውሮፓውያንን በአስቸኳይ ከካቡል ከማስወጣቱ በላይ በቀጣይ ከአፍጋኒስታን ወደ አውሮፓ የሚፈልሱት አፍጋኒስታውያን ጉዳይ በጣም አሳሳቢ ነው። አውሮፓ በምንም አይነት ቢሆን እንደ ኤውሮፓ አቆጣጠር በ2015 ዓ ም የተፈጠረው የስደተኞች ቀውስ እንዲከሰት አይፈልግም። ችግሩን ብሔረተኛ ድርጅቶችም ለፖለቲካ ሊጠቀሙበት ስለሚችሉ መንግስታት በምንም ምክንያት ይሁን ስደተኞችን ለመቀበል ፈቃደኝነት የላቸውም። ህብረቱ በስደተኞች ጉዳይ አንድ የወጥ የሆነ እና አባላቱ የተስማሙበት አሰራር የሌለው መሆኑ የሚታወቅ ሲሆን የአሁኑ ችግርም አባል መንግስታቱን የሚከፋፍል እንዳይሆን ያሰጋል። በመሆኑም በህብረቱ የተያዘው በመጀመሪያ ተፈናቃይ አፍጋናውያንን እዚያው እርዳታ እንዲያገኙ በማድረግ በተለይ ወደ አውሮፓ እንዳያንጋጡ ከታሊባን ጋርም ቢሆን መስራት ሲሆን ሁለተኛው ደግሞ ጎረቤትና መተላለፊያ ከሆኑት እንደ ኢራን፣ ፓኪስታንና ቱርክ ከመሳሰሉት አገሮች ጋር በመስራት ስደተኞችን ባሉበት እንዲቆዩ ማድረግ ነው። ይህ ሁሉ የአውሮፓ ህብረትንና ብሪታንያን ጭምር ቀዝፎ የያዘው የአፍጋኒስታን ስደተኞች ጉዳይና የአሸባሪዎች የማንሰራራት ስጋት በዋናነት በአሜሪካ ኃላፊነት የጎደለው የተናጠል እርምጃ እንደመጣ ተደርጎ ነው በብዙዎች የተወሰደው። ይህም አውሮፓ ከአሜሪካ ጋር ያለውን ግንኙነቱንና የውጭ ፖሊሲውንም እንደገና እንዲመረምር ሊያስገድደው ይችላል እየተባለ ነው። ከዚሁ ጋር በማያያዝም አንዳንድ የፖለቲካ ተንታኞች የአፍጋኒስታን ቀውስና መዘዙ ምናልባትም የአውሮፓ ሕብረትና አባል አገሮች አሜሪካንን ተከትለው በሌላ እሷ በጠላቸው ሀገር የውስጥ ጉዳይ ከመግባት እንዲቆጠቡ ሊገታቸው ይችላል ይላሉ። ገበያው ንጉሴ ለዲደብሊው፣ ብራስልስ።